ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰመኮ አሁን በስራ ላይ የዋለውን የአስቸኳይ ጊዜ አዋጅና ደንብ አፈጻጸም በተመለከተ ለመንግስት ምክር ሀሳብ አቀረበ። ተመጣጣኝነት መከተል ያስፈልጋል። መድሎና አግላኝነት ሊኖር አይገባም። ምክር ሀሳቦች ናቸው። እንግዲህ መንግስት አውጥቶ ወደ ታች ሲያወርደው በየደረጃው በተመሳሳይ ግንዛቤ ተግባራዊ ሊደረግ ይገባል። የማይጣሱና የማይገሰሱ መብቶቹም ደግሞ በተገቢው ሊጠበቁ ይገባል። ኮሚሽኑ በዝርዝር ደንቡ ላይ አስቸኳይ ጥናት አድርጎ ሊስተካከሉ በሚገባቸው ጉዳዮች ላይ ምክር ሀሳብ እንደሚሰጥም አስታውቀዋል። ዝሩን የዕለቱ አብሬ ይመለከተዋል። በትግራይ የኮሮና ቫይረስ ወረርሽኝን ለመከላከል የቤት ለቤት መለየት ስራ መጀመሩ፣ የኮሮና ቫይረስ ወረርሽኝና የህግ እስረኞች ጉዳይ፣ ከተለያዩ አካባቢዎች ተፈናቅለው በደቡብና ሰሜን ወሎ ዞኖች የሰፈሩ የህብረተሰብ ክፍሎች አሰፋፈርና የኮሮና ቫይረስ ተጋላጭነት ስጋት፣ ኢትዮጵያ ውስጥ በኮቪድ-19 ምክንያት የተጣለው የጉዞና የእንቅስቃሴ እቀባ ነፍሰ ጥሮች እቤት እንዲወልዱ እያስገደደ የመሆኑ ዜና ለምሽቱ ከያዝናቸው ዘገባዎችና ቅንብሮች ውስጥ ናቸው። ማክሰኞ ሚያዝያ 6 2012 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር ለምሽቱም ተመልሰናል ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪው ንጉሱ ታምሬ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎችን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ ጤና ይስጥልኝ። እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ ስምንት ተጨማሪ በኮሮና ቫይረስ የተጠቁ ሰዎች መገኘታቸው ተገለጸ። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ እኩለቀን ላይ ባወጡት ዕለታዊ የኮሮና ቫይረስ ምርመራ ይዞታ ሪፖርት። ባለፉት 24 ሰዓታት ውስጥ ምርመራ ከተደረገላቸው 447 ሰዎች ውስጥ ስምንቱ ለቫይረሱ የተጋለጡ ሆነው ተገኝተዋል። ይህም እስካሁን በቫይረሱ መጠቃታቸው የተረጋገጠውን ሰዎች ቁጥር ወደ 82 ከፍ አድርጎታል። ዛሬ በምርመራ ከተገኙት ስምንት የቫይረሱ ተያዦች መካከል አምስቱ ኢትዮጵያውያን ሲሆኑ አንደኛው ኤርትራዊ አንድ ሶማሊያዊና አንደኛው እንግሊዛዊ መሆናቸውን ነው መግለጫው ያመለከተው። የሚበዙት የውጭ ጉዞ ታሪክ ያላቸውና ሶስቱ በቫይረሱ ከተጠቁ ሰዎች ጋር ንክኪ የነበራቸው እንደሆኑ ነው መግለጫው ያወሳው። በአሁኑ ወቅት በሀገሪቱ ከተገኙት ከጠቅላላው ሰማኒያ ሁለት የቫይረሱ ተጠቂዎች ውስጥ ስልሳ ሶስቱ በለይቶ ማቆያ ሕክምና እየተደረገላቸው መሆኑን የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት ዕለታዊ ሪፖርት አስረድቷል። ኮቪድ-19 በዓለም ዙሪያ በፈጠረው የጉዞዎችና የማመላለሻ መስተጓጎል ምክንያት በየሀገሩ መውጫ አጥተው የነበሩ አሜሪካውያንን ከያሉበት በማውጣት የኢትዮጵያ አየር መንገድ እየሰጠ ስላለው ያልተቋረጠ ድጋፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለጠቅላይ ሚኒስትር አብይ አህመድ ስልክ ደውለው አመስግነዋል። ዩናይትድ ስቴትስ ኢትዮጵያን ለመደገፍ ባላት ቁርጠኝነት እንደምትገፋና ለዓለም አቀፉ የጤና አደጋም ምላሽ ለመስጠት በዓለም ዙሪያ ካሉ አጋሮቿ ጋር መስራቷን እንደምትቀጥል ሚኒስትር ፖምፔዮ ለጠቅላይ ሚኒስትር አብይ ያረጋገጡላቸው መሆኑን ከውጭ ጉዳይ ሚኒስትሩ ቃል አቀባይ ቢሮ ትናንትና የወጣው መግለጫ አመልክቷል። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ በተጨማሪም በኢትዮጵያና በአሜሪካ ግንኙነቶች አስፈላጊነትና ሁለቱ ሀገሮች የማይቋረጥ መተጋገዝ ሊያደርጉባቸው በሚገቡ ቁልፍ አካባቢያዊ ጉዳዮች ላይም መመካከራቸውን የቃል አቀባዩ መግለጫ አክሎ ጠቁመዋል። ሳዑዲ አረቢያ የያዘችውን በሀገሯ የሚገኙ ኢትዮጵያውያን ፍልሰተኛ ሰራተኞች የመመለስ እርምጃ የኮሮና ቫይረስ ወረርሽኝ መዛመትን አደጋ የደቀነ መሆኑን ያሳሰበው የተባበሩት መንግስታት ድርጅት ሪያድ ያን እርምጃዋን ለጊዜው እንድትገታ አሳሰበ። ሳውዲ አረቢያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ ከተከሰተበት ጊዜ ወዲህ 2870 ኢትዮጵያውያን ፍልሰተኞችን ወደ አዲስ አበባ መመለሷን የተባበሩት መንግስታቱ የፍልሰተኞች ድርጅት አስታውቋል። የኢትዮጵያ ባለስልጣናትም ከሳውዲ ብዛት ያላቸው ፍልሰተኞች መላካቸውን አረጋግጠዋል። ሮይተርስ ያየውን የመንግስታቱን ድርጅት የውስጥ ኮሚኒኬሽን ልውውጥ ጠቅሶ ባወጣው ዘገባ ሳውዲ በአጠቃላይ ቁጥራቸው ወደ ሁለት መቶ ሺህ የሚደርሱ ኢትዮጵያውያንን ልታስወጣ እቅድ እንዳላት ገልጿል። ሌሎች የሰላጤው የአረብ ሀገሮች እንዲሁም ኬንያና ሌሎችም አጎራባች ሀገሮች ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው ይመልሳሉ ተብሎ እንደሚጠበቅ ዘገባው አክሏል። በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ጉዳዮች አስተባባሪ ካትሪን ሶዚ ለሮይተርስ በሰጡት ቃል ፍልሰተኞችን እቅድ ባልያዘ መንገድ በግዙፍ ቁጥር ማንቀሳቀስ የወረርሽኙ መዛመት የሚያባብስ በመሆኑ በጊዜያዊነት እርምጃው እንዲቋረጥ ጠይቀናል ብለዋል። የሳውዲ አረቢያ ባለስልጣናት ለዚህ የሮይተርስ ሪፖርት ምላሽ አልሰጡም። በኢትዮጵያውያኑ ከሳውዲ መመለስ ጉዳይ ዘጋቢያችን እስክንድር ፍሬው ማምሻውን በሳውዲ አረቢያ የኢትዮጵያ አምባሳደርን አነጋግሮ አጭር ዘገባ ልኮልናል። በሳውዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድ ለአሜሪካ ድምፅ እንደገለጹት በተለይ ከቅርብ ጊዜ ወዲህ ሕጋዊ ባልሆነ መንገድ ወደ አገሪቱ የሚገቡት ዜጎች ቁጥር ጨምሯል። ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳውዲ አረቢያ የሚገቡ ኢትዮጵያውያን ቁጥር መጨመሩን ነው የሚያብራሩት። እስከ ሁለት መቶ ሲበዛ ሶስት መቶ ይሆን ነበር በቀን ማለት ነው አምባሳደር? በቀን ነው። በቀን በጣም የሚገርም አሁን በቀን ስንት ሆነ? በቀን ወደ አንድ ሺ ሁለት መቶ ገደማ ገባ። በዚህ ቀውጢ ጊዜ እነሱ እንደሚነግሩን የእኛ ሰዎችም የእኛ የኮንስላ ሰዎችም እዛ የሚያዩትን እንደነገሩን ከሆነ ስለዚህ በጣም የሚያሳስብ ነው። ድንበራችን ሀገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች። የሳኡዲ አረቢያ መንግስት ወደ ኢትዮጵያ እየመለሰ ያለውም ህጋዊ ባልሆነ መንገድ በቅርቡ የገቡትን እነዚህን ኢትዮጵያውያን መሆኑን አምባሳደሩ ይናገራሉ። እስካሁን ግን ድንበር ጥሶ የሚገቡትን ብቻ ነው ወደ ኢትዮጵያ እየመልሶ የነበረውና አንድ ነገር እንዲያረጋግጡ ብቻ ነው አምባሳደር፣ በቅርቡ ከየመን ከገቡት በስተቀር ህጋዊ ባልሆነ መንገድ ከገቡት በስተቀር ሳውዲ ነዋሪ ከሆኑት ኢትዮጵያውያን መካከል ወደ ኢትዮጵያ እንዲመለስ የተገደደ የለም? የለም የለም የለም እሱ የለም እስካሁን ድረስ። ምክንያቱም በእኛ በኩል ነው የሚሆነው ዝም ብሎ አይሮፕላኑ፣ አይሄድም። ሊስት እኛን አምጡ ምንላቸው፣ ዝርዝር ሊስት። እኛ እንዲያውም እችን እድል ተጠቅመን እስር ቤት ያሉትን ምህረት አድርጉላቸው የተፈረደባቸው እስር ቤት ያሉ አሉ፣ በሞት የተፈረደባቸውም አሉ። እነሱንም ሊስት ጨምረን በጥቃቅን ነገር የታሰሩትን ወደ ሀገራቸውን እንድንመልስ አንድ ላይ አድጉልን እያሉ ነው ያለነው። ሳውዲ አረቢያ ባለፉት ሁለት ሳምንታት ወደ ሁለት ሺህ የሚሆኑ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ማድረጓንም አምባሳደሩ አረጋግጠዋል። ይህም ሆኖ ሳውዲ ኢትዮጵያውያኑን የመመለሱን ስራ ለጊዜው ማቆሟን አምባሳደሩ ለአሜሪካ ድምፅ አስረድተዋል፣ ኢትዮጵያ ዜጎቿን የመቀበል ዝግጅት እስክታጠናቅቅ ድረስ። በሳውዲ አረቢያ የኢትዮጵያ አምባሳደር ከሆኑት አብዱልአዚዝ አህመድ ጋር ካደረግኩት ቃለ ምልልስ ሰፋ ያለውን ክፍል በነገ እለት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁ። እስክንድር የዚህን ዘገባ ዝርዝር በነገ ምሽት ይዞ ይመለሳል። የኢትዮጵያ ሞያሌ ሆስፒታል ከኬንያ የተመለሱ 143 ሰዎችን በለይቶ ማቆያው እንደሚገኙ አስታወቀ። ከኬንያ ተመላሽ ፍልሰተኞችን ለይቶ እያቆየ ወደ የቤተሰቦቻቸው እንዲቀላቀሉ እያደረገ መሆኑን የሆስፒታሉ ዲሬክተር ተናግረዋል። የከተማዋ ነዋሪዎች ግን ድንበር ተሻጋሪ ጉዞዎች አለመቆማቸው እያሳሰባቸው መሆኑን እየገለጹ ነው። ገልሞ ዳዊት ከናይሮቢ ዘገባ አለው። የሞያሌ ሆስፒታል በቀን በአማካይ አርባ አምስት ሰዎችን እየተቀበለ መሆኑን የሆስፒታሉ ዲሬክተር ዶክተር አሊ ገልገሎ ለአሜሪካ ድምጽ ገልጸዋል። እሳን ኬሳ ናማገራ ዲባፊ አፍርታኒ ሰሪ ጅራም አሞኒ ሞ የሮ ቱርኪ ሳኒ ቁኔ አፍርፍቀኒ ናኖ ኪባት ይገላንጅሩ እንዲህ ይላሉ ዶክተር አሊ። አሁን በለይቶ ማቆያ ውስጥ መቶ አርባ ሶስት ሰዎች አሉ ጊዜያቸውን አጠናቀው ወደ ደቡብ ክልል እንዲሁም ወደ ተለያዩ የቦረና ዞን አካባቢዎች የተመለሱ አሉ። በቫይረሱ ተይዘው ሊሆን እንደሚችል የጠረጠርናቸው ደግሞ ናሙና ወስደን ወደ አዲስ አበባ ልከን አስመርምረናል። ከአሜሪካ የተመለሰው አንድ ሰው ጨምሮ አስራ ሁለት ሰዎች ነጻ መሆናቸውን አረጋግጠናል ብለዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መፍትሄ እስከሚገኝ ድረስ አው ሙእሚን በቤቱ እንዳከብሩ ነው። በረመዛናችን በቤታችንን ሁነን እንጡም፣ ተራዊሃችንን በቤታችን ሁነን እንስጌድ፣ በቤታችን ሁነን ቁርአናችን በቤታችን ሁነን እንዝከር፣ በቤታችን ሁነን አላህን እንለምነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስን ነው የሰማችሁት። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። በዩናይት ስቴትሷ የሳውዝ ዳኮታ ክፍለ ግዛት የሱ ፎልስ ከተማ የሚገኝ የአሳማ ስጋ ማቀነባበሪያ ኮምፕሌክስ ውስጥ የሚሰሩና ኮሮና ቫይረስ ተጋልጠው የነበሩ በርካታ ኢትዮጵያውያን በማገገም ላይ መሆናቸውን ተናገሩ። የዜና መጽሔት ትንታኔ ከሚያቀርብባቸው ርዕሶች ውስጥ ነው። ማክሰኞ ሚያዝያ 13 2012 ዓ ም ጤና ስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለው አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅ ይታየ ከቴክኒክ አቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና እንዲሁም ብያሉበት ሆነው የዕለቱን ዝግጅ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅ ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂታዬ ነኝ። በኢትዮጵያ በኮሮና ቫይረስ የተያዙት ሰዎች ቁጥር አንድ መቶ አስራ አራት መድረሱ ተገልጿል። ባለፉት ሀያ አራት ሰዓታት ሰባት መቶ አርባ አምስት ሰዎች ተመርምረው ሶስቱ በቫይረሱ የተጠቁ ሆነው መገኘታቸውን ነው የጤና ሚኒስቴር የገለጸው። ሁለቱ ኢትዮጵያውያን፣ አንዱ ቻይናዊ መሆኑን ያመለከተው መግለጫው ከኢትዮጵያውያኑ አንዱ የጉዞ ታሪክ ያለውና በለይቶ ማቆያ የነበረ እንደሆነና ሁለቱ ግን የቅርብ ጊዜ የጉዞ ታሪክ እንደሌላቸው የጤና ሚኒስቴር ዕለታዊ የቫይረሱ ስርጭት ይዞታ መረጃ አመልክቷል። በትግራይ ክልል አክሱም ከተማ ከለይቶ ማቆያ ማዕከል ሊያመልጥ የሞከረ አንድ ግለሰብ በስድስት ወር እስራት እንዲቀጣ በከተማዋ ፍርድ ቤት ተወስኖበታል። የክልሉ መንግስት ከማናቸውም አካባቢ ወደ ክልሉ የሚገቡ ተጓዦች ለ14 ቀናት በለይቶ ማቆያ ማዕከል እንዲቆዩ ባስተላለፈው ውሳኔ መሰረት ግለሰቡ ከአዲስ አበባ ወደ አክሱም ተጉዞ እንዲቆይ ከተደረገበት ለይቶ ማቆያ ማዕከል ሊያመልጥ ሲል መያዙን የከተማዋ አስተዳደር ማመልከቱን ሙልጌታ ጽውሃ ከመቀሌ ዘግቧል። ከአምስት ቀናት በፊት ነበር ከአዲስ አበባ ተጉዞ ወደ አክሱም ከተማ የገባው ይህ ግለሰብ በአክሱም ከተማ በለይቶ ማቆያ በነበረበት ጊዜ ባለፈው ቅዳሜ ከማዕከሉ ለማምለጥ ሲሞክር በጸጥታ ኃይሎች በቁጥጥር ስር መዋሉ የከተማዋ ከንቲባ አቶ ኤልያስ ካሳይ ለአሜሪካ ድምፅ ተናግሯል። በዛሬው ዕለትም የአክሱም ከተማ ፍርድ ቤት በዋለው ችሎት ይህንን ድርጊት የፈጸመ ሰው በስድስት ወር እስራት እንዲቀጣ ወስኗል ብለዋል። ኮረንታይን ለማምለጥ የሞክሮ ደግሞ የግሉን ብቻ ወደ ጎን መተው በዚህ ሰዓት ላይ ጠቃሚም አይደለም። ማለት ማየት ያለብን ህዝባችን ነው። ስለዚህ ከኔ ህይወት መቅደም ያለበት የህዝባችን ደህነት የህዝባችን ህይወት ነው ብዬ ንመስጡ ስለዚህ እንደዚህ አይነት ሰብዓዊነት የጎደለው ከሄድ ሁለት ሳምንት ለመጠበቅ ተደርገው የተደረገ ስራ ነው። ስለዚህ በጣም ጠያፊና ጽሩ ያልሆነ ስራ ነው ያደረገው። የግለሰቡ የጤና ሁኔታ እንዲጠራ በተጨማሪ ደግሞ የጉዞ ታሪኩ ዳግም እንዲታይ የከተማው አስተዳደር አቅጣጫ እንዳስቀመጠ አቶ ኤልያስ ተናግረዋል። የኮሮና ቫይረስ ለመከላከል የትግራይ ክልል መንግስት ባወጣው አስቸኳይ ጊዜ አዋጅ መሰረት ወደ ክልሉ የሚገባ ማንኛውም ሰው ለ14 ቀናት በለይቶ ማቆያ ማዕከል እንዲገባ ይደነግጋል። እስካሁን በ15 ማዕከላት 2130 ሰዎች በማዕከላቱ እንደገቡ ከትግራይ ክልል ጤና ቢሮ ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ ሙሉጌታ ጽባህ መቀለ። በደቡብ ወሎ ዞን መቅደላ ወረዳ ማምሻውን የፖሊስ አባላትና ሲቪሎችን ሕይወት ያጠፋ ግጭት መከሰቱ ተሰማ። ፖሊስ ምክንያቱ የግለሰቦች ግጭት እንደሆነ ገልጾ የጉዳቱን መጠን አጣርቼ አሳውቃለሁ ብሏል። የአካባቢው ነዋሪዎች ግን በግጭቱ ሰባት የፖሊስ አባላትና ሲቪሎች ሞተዋል ብለዋል። መስፍን አራጌ ከደሴ ዝርዝሩን ይዘዋል። የደቡብ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ለማ ተስፋይ ለአሜሪካ ድምጽ ሬዲዮ ማምሻውን እንደገለጹት በመቅደላ ወረዳ ኮሬባ አካባቢ ዛሬ ዘጠኝ ሰዓት ገደማ ነው ግጭቱ የተፈጠረው። ሲቪሎች እርስ በርስ ተጣልተዋል። ተጋጭተው ያንን ፖሊሶች በዛ አካባቢ ደርሰው ጥቃት እንዲያቆም የጠየቁት አንድ የግል ታጣቂ ፖሊሶች ላይ መጀመሪያ እርምጃ ለመውሰድ በመቃጣቱ በሁለቱ መካከል የተኩስ ልውውጥ እንትን ብሎ የነገሩ መነሻ ሆነ። ከዛ በኋላ ደግሞ ያንን ለመመለስ ያው ታጣቂዎቹ የተከተሉ ፖሊሶች ጋር በመጓጋታቸው የመጣ ነገር ነው። ከዙ ይህ ብቻ ሌላ ምንም ከዚህ ውጪ የሆነ አላማም ምንም መነሻም የለውም። ኮማንደሩ የጉዳቱን መጠን በምርመራ አረጋግጠን ለመገናኛ ብዙሃን እናሳውቃለን ብለዋል። በአካባቢው ስለደረሰው ጉዳት መረጃ አለኝ የሚሉ ስማቸውም ድምጻቸውም እንዲገለጽ ያልፈለጉ አስተያየት ሰጪ ግን በግጭቱ አራት የፖሊስ ባልደረቦችና ሶስት ሲቪሎች ሞተዋል ይላሉ። አሁን አካባቢው በተረጋጋ ሁኔታ ላይ እንደሚገኝ ኮማንደር ለማ አረጋግጠዋል። አሁን ነገሩ ቆሟል ያሉ ያሉ ሚሊሻዎች እና እንትኖች ህግ እያስከበሩ ነው። የሀገር ሽማግሌዎች አረጋግተዋል ቆመዋል። ከዛ አሁን ምንም አይነት ነገር የለም፣ የቀጠለ ነገር አይደለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኮቪድ አስራ ዘጠኝ በሀገሮች ምጣኔ ሀብት ላይ በሚያሳድረው ጉዳት ምክንያት ከሩብ ቢሊዮን በላይ ሰው ለረሃብ ሊጋለጥ እንደሚችል የተባበሩት መንግስታት ተቋማትና አስራ አራት ድርጅቶች ዛሬ ባወጡት ሪፖርት አስጠንቅቀዋል። ሊሳ ሽላይን ከጂኒቫ ያጠናቀረችውን ዘገባ ዝርዝር በመጽሔት ክፍለ ጊዜ እናቀርባለን። ሀገሮች የኮሮና ቫይረስ ስርጭትን ለመቀነስ ያወጧቸውን የእንቅስቃሴ ገደቦች ቸኩለው የሚያነሱ ከሆነ ወረርሽኙ እንዲያገረሽ የማድረግ አደጋ ሊገጥማቸው ይችላል ሲሉ አንድ የዓለም የጤና ድርጅት ባለስልጣን አስጠነቀቁ። የደብሊውኤችኦ የምዕራባዊ ፓሲፊክ አካባቢ ዲሬክተሩ ዶክተር ታኬሺ ካሳይ አሁን የምንዘናጋበት ጊዜ አይደለም፣ ራሳችንን ለአዲሱ አይነት አኗኗር ማሰናዳት ይኖርብናል ብለዋል። በአለም ዙሪያ መንግስታት ላለፉት አራት ወራት አለምን ያመሳቀለውን ቫይረስ ለመቆጣጠር ያወጧቸውን የተለያዩ ገደቦች መቼና እንዴት ለቀቅ እንደሚያደርጉ እየተነጋገሩ ባሉበት በአሁኑ ወቅት ነው የዓለም የጤና ድርጅቱ ባለስልጣን ማሳሰቢያውን ያወጡት። የኢጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቲ እንቅስቃሴዎች ቀስ በቀስ የሚጀመሩበትን እቅድ ከኤክስፐርቶች ጋር አዘጋጅተን በዚህ ሳምንት ይፋ እናደርጋለን ብለዋል። የእንግሊዝ ፓርላማም እንዲሁ ከረፍት ቀስ በቀስ ወደ ስራው የሚመለስበትን እቅድ አውጥቷል። በጀርመን በየዓመቱ ሁለት ሚሊዮን የውጭ ቱሪስቶች የሚሳተፉበትን ኦክቶበር ፌስት የሚባለውን በዓል የዘንድሮውን ለመሰረዝ ተገደዋል። የባቫሪያ ክፍለ ግዛት ሚኒስትሩ በኮሮና ቫይረስ ዘመን መኖር ማለት በጥንቃቄ መኖር ማለት ነው ሲሉ አስገንዝበዋል። የዩናይትድ ስቴትስ ምክር ቤት አባላት በኮሮና ቫይረስ ወረርሽኝ ምክንያት ለተጎዱ አነስተኛ የንግድ ድርጅቶችና ለሆስፒታሎች መርጃ በሚውለው የ450 ቢሊዮን ዶላር ወጪ ወደ መስማማቱ እየተቃረበ መሆኑ እየተዘገበ ነው። መወሰኛው ምክር ቤት ዛሬም ድምፅ ሊሰጥበት እንደሚችል ነው የተገለጸው። የመምሪያው ምክር ቤት አብላጫ ዲሞክራቶች መሪ ስቴኒ ሆየር መወሰኛው ዛሬ ካጸደቀው የተወካዮች ምክር ቤቱ ተነገወዲያ ሐሙስ ተሰብስቦ ሊነጋገርበት ይችላል ብለዋል። ከ450 ቢሊዮን ዶላሩ አብዛኛው ከቀደመው የገንዘብ ድጋፍ ላልደረሳቸው ትናንሽ ድርጅቶች የሚውል ነው ተብሏል። በቀደመው የገንዘብ ድጋፍ መርሃ ግብር የንግድ ድርጅቶች የሚሰጣቸውን ገንዘብ ለሚቀጥሉት ሁለት ወራት ለሰራተኞቻቸው ደሞዝ ለመክፈል ካዋሉት ብድሩን መክፈል አይኖርባቸውም ተብሏል። ይህ በዚህ እንዳለ የበርካታ የዩናይትድ ስቴትስ ግዛቶች አገረ ገዢዎች ነዋሪዎች ቤት እንዲቀመጡ ያወጧቸውን ትእዛዞች ረገብ የሚያደርጉባቸውን እቅዶች እየገለጹ ናቸው። አንዳንዶቹ በሚቀጥለው ሳምንት ስራ ላይ ይውላሉ። በአንዳንድ ክፍለ ግዛቶች ወደ መደበኛ የኢኮኖሚ እንቅስቃሴ እንመለስ የሚሉ አነስተኛ የሆኑ የተቃውሞ ሰልፎች መካሄዳቸው ተስተውለዋል። የሀገሪቱ ከፍተኛው የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ ግን ቤት ተቀመጡ የሚሉትን ትእዛዞች የሚጥሱ ኢኮኖሚው የሚያገግምበትን እድል ሊያበላሹ ይችላሉ ሲሉ አስጠንቅቀዋል። ቫይረሱን ሙሉ በሙሉ ሳንቆጣጠር በተጨባጭ ኢኮኖሚው አገግሞ ሊነሳ አይችልም ነው ያሉት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን፣ ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው ማክሰኞ ሚያዝያ 13 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢይ ርእስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን ለቅምሻ አንበል። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተኑ የሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበርና እንዲሁም የመድኃኒቶች ትምህርት ክፍል መምህር ናቸው። ከሌላው የሙያ አጋራቸው በዩናይት ስቴትሱ የምግብና የመድኃኒት ቁጥጥር መስሪያ ቤት የካንሰር በሽታዎች ጥናት ክፍል ከፍተኛ ባለሙያ ከሆኑት ከዶክተር አሌክስ ዮሐንስ ጋር ስለ ኮሮና ቫይረስ ተፈጥሯዊ ጠባይ፣ ስለ ወረርሽኙና መድኃኒቶቹ በግምት በመሰለኝ በሚሰጡና በተጨባጭ በጥናት በተረጋገጡ መረጃዎች ዙሪያ በሚደረግ ውይይት በሁለተኛው አጋማሽ ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ህዝብ ሙስሊሙ የኮሮና ወረርሽኝን ለመከላከል የወጡ መመሪያዎችን በሮሞዳን ወርም ተግባራዊ ማድረጉን እንዲቀጥል ሲሉ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አሳሰቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በዚህ ሳምንት የሚጀምረውን የሮሞዳን ጾም አስመልክተውም መልእክት አስተላልፈዋል። ለዝርዝሩ ፀሐይ ዳምጠው የረመዳን ጾም ህዝበ ሙስሊሙ ከኮሮና ወረርሽኝ የሚጠበቅበት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ጥሪ ያቀረቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ልዩ በማለትም ነው ፕሬዝዳንቱ የዘንድሮውን የረመዳን ጾም የገለጹት። ብስሚላህ ራህማን ራሂም ዋላ አሊ ህዋ አስሀቢል አስያድ አማባድ፣ በኢትዮጵያ ውስጥ ያላችሁ አችን እህቶቻችን፣ እንደይሁም በውጭ ያላችሁ ወንድሞቻችን እህቶቻችን፣ በአጠቃላይ በአለማት ያላችሁ ሙስሊሞችና ሙስሊማት ወንድሞቻችን እህቶቻችን፣ እንኳን ለአንድ ሺህ አራት መቶ አርባኛው ለረመዳን እጦም ያደረሳችሁ እንኳን ያደረሰን እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እፈልጋለሁ። የዘንድሮ ረመዷን ለየት ያለ ረመዷን ነው። ተስተዛሬ ሁላ እቤታችን ሆነን የምናከብርበት፣ እቤታችን ሆነን ዱአ የምናደርግበት፣ እቤታችን ሆነን ተራዊህ የምንሰግድበት፣ እንደ ስተዛሬው በመስጊድ የማንሰባሰብበት እንደ ያለ አመትና ወራት ቀን ስለሆነ ይሄ የአላህን ኃይል የሚያመላክት ስለሆነ አላህን ልናመሰግነው ይገባል። ተቀዳሚው ሙፍቲ ሀጂ ኡመር እንድሪስ በመልእክታቸውም እንዳሉት መስጂዶች በኮሮና ወረርሽኝ ምክንያት ለሚመናኑ ዝግ መሆናቸውን አስታውሷል። ይህም ሆኖ ወሩ ህዝብ ሙስሊሙ በተለያዩ የአምልኮ ተግባራት በቤቱ ሆኖ ወደ ፈጣሪው የሚቀርብበት እንዲሆን ጥሪ አቅርበዋል። መፍት እስከሚገኝ ድረስ ማንኛውም ሙእሚን በቤቱ እንዳከብሩ ነው። ረመዳናችን በቤታችን ሁነን እንጡም። ተራዊሃችንን በቤታችን ሁነን እንስጌድ። በቤታችን ሁነን ቁርአናችንን እንቅራ። በቤታችን ሁነን እንዝከር። በቤታችን ሆነን አላህን እንለምነው። አደራ ወደ መስጅድ እንዳንሄድ፣ እንዳንጨባበጥ፣ እንዳንቀራረብ የመንግስትን መመሪያና የዶክተሮችን መልእክት መመሪያ እንዲሁም የሃይማኖት አባቶች ያስተላለፉትን ተግባር ላይ እንዲናውለው አደራ እላለሁ። በወሩ ውስጥ መልካም ስራዎችን ማብዛትና ለኮሮና ቫይረስ በማያጋልጥ መልኩ የተለመደውን መደጋገፍ መቀጠል ወቅቱ የሚጠይቀውን መንፈሳዊ ተግባር መሆኑንም ተቀዳሚ ሙፍቲ ሀጂ ኡመር እንድርስ ተናግረዋል። በዚህ ሳምንት የመጀመሪያው የረመዳን ጾም ህብረተሰቡ ራሱን ከመጣው ወረርሽን የሚጠብቅበትና የፈተናው ጊዜ እንዲያልፍ አበክሮ የምትጸለይበት እንዲሆንም ጥሪ አቅርቧል። ሶደቃ እናብዛ፣ እንተዛዘን፣ እንከባበር፣ ለሌላቸው ሰዎች እንርዳቸው፣ እናብላቸው፣ እናጠጣቸው። በተለይም ረመዳን ዘካ የሚወጣበት ወራ ስለሆነ ሀብታሞች ለገጠሮቹም ዑለማዎችና ሙተአሊሞች ልታግዟቸው ይገባል። የዲኑ መሰረት እነሱ ናቸው። የዑለማ መፍለቂያ እነሱ ናቸው እና አደራዬን ማስተላለፍ እፈልጋለሁ። ተይ በተረፈ ረመዳንን በሰላም ጡመን የምናበቃል አድርገን አሚን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። በዚህ የረመዳን ወር ከቤት ውጭ የተለመደው አይነት የህብረት ሶላትም ሆነ መሰል የአምልኮ ተግባራት እንደማይኖርም አመልክተዋል። ለአሜሪካ ድምፅ ጸሐይ ዳምጦነኝ ከአዲስ አበባ ሰብአዊ መብት ኮሚሽን የመዘዋወር ነጻነት በተመጣጣኝ መንገድ ብቻ መገደብ እንዳለበት አሳሰበ። ገደብ ከመጣሉ በፊትም ቅድሚያ ማስጠንቀቂያ መሰጠት እንደሚገባው ነው ያስገነዘበው። መለስካቸው አመሃ ዝርዝሩን ይዘዋል። ኮሚሽኑ በጽሁፍ ባሰራጨው በዚህ መግለጫው የኮሮና ቫይረስን ለመከላከል ሲባል በፌዴራልም ሆነ በክልል መንግስታት በመዘዋወር ነጻነትና በመጓጓዣ አገልግሎት ላይ የሚጣል ማናቸውም አይነት ገደብ የሰብአዊ መብቶች መርህን እየተከተለ መሆን እንደሚገባው አስታውቀዋል። ከዚያ አኳያ የሚኒስትሮች ኮሚቴ ሚያዝያ 9 ቀን 2012 ዓ ም ባለፈው አርብ ማለት ነው የወጣው የትራንስፖርት ዘርፍ መመሪያ በግል መኪናዎችና የትራንስፖርት አገልግሎት በሚሰጡ ተሽከርካሪዎች ላይ ያለምንም ቅድመ ማስጠንቀቂያ መመሪያው ከወጣበት ቀን ጀምሮ ተፈጻሚ የሚሆኑ በርካታ ደንቦችን ማውጣቱን የኮሚሽኑ መግለጫ ያስታውሳል አክሎም በደንቡ የተመለከተው ክልከላ አካላዊ መቀራረብንና ጠቅላላ እንቅስቃሴዎችን ለመቀነስ አስፈላጊ እርምጃዎች ቢኖሩትም የቅድሚያ ማስጠንቀቂያ አለመስጠቱና የተወሰኑት ገደቦች ደግሞ የተፈለገውን ዓላማ ከማሳካት አንጻር አስፈላጊነታቸው ጥያቄ እንደሚያስነሳ ያብራራል። ከዚህ ቀደምም በአማራና በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስታት የተወሰዱ ተመሳሳይ እርምጃዎች ያስከተሉትን ችግሮች በማስታወስ የፌዴራልም ሆነ የክልል መንግስታት የሚወስዱት የአስቸኳይ ጊዜ እርምጃ በህገ መንግስቱና በዓለም አቀፍ የሰብአዊ መብቶች ግዴታዎችና መርሆች መሰረት የተመራ መሆን እንዳለበት ያሳስባል። በዚህ አኳያ መርሆቹ በጥብቅ አስፈላጊና ተመጣጣኝ የመሆንና የህጋዊነት መርህ መሆናቸውን መግለጫው ያመለክታል። በመጨረሻም በደንቡ አንቀጽ አስር ቁጥር ሶስት በልዩ ሁኔታ በትራንስፖርት ሚኒስቴር መስሪያ ቤት ፈቃድ የሚሰጥበት ሁኔታ የተመለከተ ቢሆንም የቅድሚያ ማስጠንቀቂያ ሳይሰጥና ዝግጅት ሳይደረግ ሥራ ላይ በመዋሉና አሁን ልዩ ፈቃድ ለማውጣት የሚፈጠረው አስተዳደራዊ ችግር አላስፈላጊ የሆኑ ተጨማሪ ቀውሶች እንዳይፈጥር ኮሚሽኑ ያለውን ስጋት ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይሆናል። ለዘገባው አመሰግናለሁ። በዩናይት ስቴትሷ የሳውዝ ዳኮታ ክፍለ ግዛት የሱፎልስ ከተማ የሚገኝ የአሳማ ስጋ ማቀነባበሪያ ኮምፕሌክስ ውስጥ የሚሰሩና ለኮሮና ቫይረስ ተጋልጠው የነበሩ በርካታ ኢትዮጵያውያን አሁን በማገገም ላይ መሆናቸውን ተናገሩ። ከፍተኛ ቁጥር ያላቸው ስደተኞች የሚበዙበትና 3700 ሰራተኞች ያሉት ይህ የስጋ ማቀነባበሪያ ኮምፕሌክስ በመጀመሪያ ምርመራ ሰራተኞቹ ቫይረሱ ስለተገኘባቸው በሳውዝ ዳኮታ ክፍለ ግዛት አገረ ገዥና በሱፎልስ ከተማ ከንቲባ አሳሳቢነት ኮምፕሌክሱ እንዲዘጋ ተወስኗል። ከዚያም ሰራተኞቹ በተከታታይ በተደረገላቸው የጤና ምርመራ አብዛኞቹ ለኮሮና ቫይረስ መጋለጣቸው ተረጋግጧል። ከእነኚህም መካከል አሁን አሁን ከበሽታው ተሽሏት አገግማ የምትገኘው ሰብለ ወንጌል አለሙ የተባለች ኢትዮጵያዊት ብቻዬን ያሳደግኳትን ልጅን ጥዬ የት ሊሄድ ነው የሚለው ጭንቀት ከበሽታው በላይ አሳምሞኝ ሰንብቻለሁ ትላለች። የ17 ዓመት ልጇ ሀናን ደግሞ እናቴን መልሼ በማየቴ ደስታዬ ወደር የለውም ብላናለች። ጽዮን ግርማ እናትና ልጅ ለ14 ቀናት በተለያዩ ክፍል ያሳለፉትን በተከታዩ ዘገባ ትመለከተዋለች። ዓለም አቀፉ የዜና ወኪል አሶሺየትድ ፕሬስ ከስፍራው ባጠናቀረው ዘገባ መሰረት በዩናይትድ ስቴትስ ሳውዝ ዳኮታ ሱፎልስ በተሰኘው ከተማ የሚገኘው ስሚዝ ፊልድ በተሰኘው የአሳማ ስጋ ማቀነባበሪያ ኩባንያ ውስጥ የሚሰሩ ሰራተኞች በኮሮና ቫይረስ ቢያዙም የሳውዝ ዳኮታ ገዢ ክሪስቲ ኖኤም እና የሱፎልስ ከንቲባ ፖል ቴን ሄኪን ኩባንያው ማምረቻውን ለ14 ቀን ዘግቶ ሰራተኞቹ ምርመራ እንዲደረግላቸው ራሳቸውንም እንዲያገሉና ኩባንያውም በቫይረስ ማጽጃ እስኪጸዳ ድረስ እንዲዘጋ የሚል መመሪያ ያለው ደብዳቤ እስኪጽፉ ድረስ ሰራተኞቹ ስራቸውን ይሰሩ ነበር። በመጀመሪያው ዙሩ ምርመራ 80 ሰው በቫይረሱ መያዙ ተረጋግጧል። በአሶሺየትድ ፕሬስ የትላንት ዘገባ መሰረት ደግሞ 748 የኩባንያው ሰራተኞች 143 ከነዚህ ሰራተኞች ተኞች ጋር ንክኬ የነበራቸው ሰዎች በቫይረሱ ተይዘዋል። ዛሬም ድረስ እየወጣ ባለው የምርመራ ውጤት መሰረትም በቫይረሱ የተያዙ ሰዎች ቁጥር እየጨመረ ነው። በፋብሪካው ተቀጥረው በሁለት ፈረቃ ከሚሰሩትና ብዙውን ቁጥር ስደተኞች በሚሸፍኑት 3700 ሰራተኞች ውስጥ ብዙ ኢትዮጵያውያንና ኤርትራውያን እንደሚገኙበትም በዚያ የሚገኙ በማህበረሰብ አገልግሎት ላይ የሚሰሩ ሰዎች ነግረውናል። ሰብለ ወንጌል አለሙ ከእነዚህ ሰራተኞች አንዷ ናት። ጠንከር ያለ ጥንቃቄ ባለመኖሩ ሰዎች በኮሮና ቫይረስ እየተያዙ ነው የሚል በራሪ ወሬ ብትሰማም ፋብሪካው ባለመዘጋቱና ስራ ባለመቋረጡ ምርጫ ስላልነበራት ስትሰራ መቆየቷን ትናገራለች። ጥንቃቄም አልነበረም ትላለች። ከቫኬሽን ሲመለሱ ኳረንቲን ታይም አይሰጡም የነበረው ነው። እንደመጡ ቀጥታ ቫኬሽናቸውን ጨርሰው ይገቡ ነበር ወደ ስራ። ለምሳሌ እኔ አንድ አብሮኝ የሚሰራ ሰው ኔፓል ነበረ ና ስድስት ሳምንት እዛ ነበረ። ስለ ኮረና እየተነገረ ነበረ፣ ቻይና እንደዚህ አሜሪካ ገባ እየተባለ ነበር። እና እሱ ከቫኬሽን እንደተመለሰ አብረን ነበረ የሰራ ነው። ዋን ዊክ አብረን ሰርተናል። ከዛ አን ዋን ዊክ ከሰራን በኋላ እንደገና ደውለው መምጣት አልነበረብህም ኳረንቲን ታይም ሁለት ሳምንት መውሰድ አለብን ብለው ተመለሰ። ግን ኦልሬዲ ያ ሰው መጧል። ወደ ስራ ገብቷል። አብረን ሰርተናል። ከዛ ውጭም ደግሞ ካፍቴሪያ ስንጠቀም በብዛት ብዙ ሰው ነው። መጀመሪያ የኔ ዲፓርትመንት ነበረ በጣም የተጠቃው፣ መጀመሪያም የተዘጋው እኔ የምሰራበት ዲፓርትመንት ነው። አንደኛ ብዙ ደን ተጠጋግተን ነው የምንሰራው፣ ነው ካፍቴሪያ ባዝሩም ስንጠቀም በቂ አይደለም። ላንደሪ እንሄዳለን፣ ልብሳችን ዋይት ኮት እንቀይራለን። ነው አብዛኛው ነገር ለበሽታው እንድትጋለጭ ያደርጋል እና እኔ እንዲያውም በጣም የሚገራሚ ነገር እንደዚህ እየተባባሰ እየተባባሰ ሲሄድ ዓርብ ሊዘጋ ሐሙስ ነው ማስክ ብለው የጸጉር ርዴ የተሰጡን እና በጣም ነበረ የገራሚኝ። ይህን ያህል ትልቅ ካምፓኒ ማክስ እንኳን መስጠት አልቻለም። ኦልሬዲ ብዙ ሰው ከተጠቃ በኋላ ነው ብሬክ ተከፋፍያ እንድንወጣ ያደረጉት። ግን ያ ብቻ በቂ አልነበረም። ምክንያቱም በቅርበት ነው የምንሰራው። ግን ብሬክ ብቻ ስትወጪ እየተከልተካከል ነበር የምንወጣው። ነው ብዙ ነገር አጋላጮች ነበሩ። ከአስራ አራት ቀናት በፊት የተከሰተውንም እንዴት አስረዳለች? እስከ ሐሙስ ሰራን እና ዓርብ የኛ ዲፓርትመንት ተዘጋ። መቆጣ ሐሙስ ዕለት ቴምፕሬቸር መለከት ጀመሩ ብዙ ሰው ቴምፕሬቸሩ ሀይ ሆነ መሰለኝ እና ዓርብ ዕለት ተዘጋ። ዓርብ ደህና ነበርኩኝ። ቅዳሜ ነው እንግዲህ ያመመኝ። ከመኝታ ስነሳ መልሰት አልቻልኩም። በጣም ከባድ ራስ ምታት ነበረኝ። ሰውነቴ በጣም ያተኩስ ነበረ። በጣም ይደክመኛል። ይሄ ቦዲ ፔይን ነበረኝ። በቃ መግለጽ ትንሽ ይከብዳል። በጣም ድካምና የሰውነት ህመም አለው። በቃ እንዴት እንደምንገልጸው ያን ህመም አላውቅም። እና ተነሳሁኝ፣ ና ጸሎት አድርጌ በቃ ልውጣ ላውንደሪ ምናምን ላደርግ አስቤ ነበረ ግን አልቻልኩም። ተመልሼ ነው የተኛሁት። በቃ ቅዳሜ ነው ተኛሁም ተኛሁ። በቃ ልጅ አለችኝ፣ ከልጅ ጋር ነው የምኖረው። እና ልጅ የነገርኳት አሞኛል፣ ምናልባት ይሄ ነገር እንደ ኮረና እንኳን ቢሆን አንቺም ራስሽን ጠብቂ አልኩኝ። በቃ መኝታ ቤት የዘጋው የምፈልጋቸውን ነገሮች እሷ በር ላይ ታደርግልኛለች። እሱን እየተጠቀምኩኝ ቅዳሜን እሁድን ሰኞ በጣም ከባድ ጊዜ ነበር ያሳለፍኩኝ። በጣም በራሷ የቻለችውን ስታደርግ ቆይታ ከአምስት ቀናት በኋላ ከመስሪያ ቤቷ ስልክ ተደውሎ ምርመራ ማድረግ እንዳለባት እንደተነገራት ትገልጻለች። ነገር ግን ወደ ቦታው ስትሄድ ምርመራ ለማድረግ የተሰለፉ ብዛት ያላቸው ሰዎች ማየቷን ትናገራለች። እንደዛ አልጠበቅኩም የነበረ። ኦልሞስት ከሶስት በላይ ወረፋ ይዣለሁ። ምክንያቱም አንድ መኪና ውስጥ ሙሉ ቤተሰብ ሊሆን ይችላል። ስለዚህ ያ ሁሉ ቴስት እስኪደረግ ይግድ መጠበቅ ነበረብኝ እና አሰልቺ ነበረ። ግን ያው ግድ ቶሎ የሚነግሩኝ ነበረ ይመስለኝ። ከአምስት ቀናት በኋላ የምርመራው ውጤት ሲመጣ በኮሮና ቫይረስ መያዟ እንደተነገራት ገልጻ ቁርጧን ስታውቅ ለአስራ ሰባት ዓመት ልጇ ሀናን መጨነቅ መጀመሯን ትናገራለች። ልጇ ግን ጭንቀቷን ሳይሆን ጥንካሬዋን ታሳያት እንደነበርም ትገልጻለች። የምታሳየኝ ነገር ለኔ ብርታት ሆኖኛል። እሷ ጠንካራ ሆና ምንም እንዳልሆነ ሆና ችዋለሽ፣ በቃ ታሸንፊዋለሽ፣ ምንም ማለት አይደለም፣ በርቺ። ብዙ ጊዜ ያው ስለማንገናኝ ፌስ ታይም ነው የሚደዋወለው። ደህና ደርሽ ወይ? ምን አለ እንደም ብትፈልጊው? ምን ልስራለሽ? አሁን ላይ ስትስይ ሰምቻለሁ ወይስ ጣሞሻል? እንደዚህ ትጠይቀኝ ነበረ። ደህና ነሽ? ተንቀሳቀሽ? ጸልሻል ወይ? ኤክሰርሳይዝ አርጊ፣ ይሄን አድርጊ፣ ይሄን አርጊ። የእሷ ብርታት ለእኔ ብርታት ሆኖኛል። እንግዲህ እግዚአብሔርም እሷን አበርት እጽዋት ሊሆን ይችላል። ምንም በእውነትም እሷ ተጨንቃ ነበረ። ስልክ ብዙ ጊዜ ፊቴን ማየትም አትፈልግም የነበረ በድምፅ ብቻ ነበረ። በቃ በጣም አሁኑ ሩቅ ቦታ እንዳለው ነበረ የሚሰመኝ ነው። በቃ ወጥቼ አቅፌሽ በቃ እንደ ድሯችን ሆነች ሊሆን ሉቼ ነ ነገር የሚያበቃው ያልቅ ይሆን በጣም ከባድ ነበረ። ከባድ ነው። ከህመሙ በላይ የሚያስጨንቅሽ በቃ ቤት እንደማትወጪ፣ መቼ እንደሚያልቅ አታውቂም። ላይፍ ይቀጥል ይሆን? ተመልሽ ስራ በገባ ይሆን? ምን ያህል ሴፍ ነኝ? ተመልሽ ይወጣ ይሆን? እንዴት ነው የሚሆነው ነገር የሚለው ትንሽ ከባድ ና አስጨናቂ ነው ስሚል፣ አሁንም ያ ፊሊንግ አለኝ ና እነሱም አስራ አራት ቀን ጨርሰሻል ከዚህ በኋላ የማስተላለፍ ቻንሱ ዝቅ ያለ ነው። መውጣት ትችላለሽ ቢሉኝም አሁንም ግን ጭንቀቱ በውስጤ ነው። አሁንም ከእሷ ጋራ ያለኝ ድስታንስ እየጠበኩ ነው። ማስክ እጠቀማለሁ። ነጻነቱ ገና አልመጣልኝም እና አሁን ይከፈታል ከሁለት ሳምንት በኋላ ብለዋል። ተመልሼ እገባለሁ ወይስ ስራ ቆማለሁ የሚለው ነገር እሱ ራሱ በጣም በሽታ ነው። ከበሽታው በላይ ተያይዞ የሚመጡ ነገሮች ትንሽ ከባድ ናቸው። እነሱ አቋቋም የአስራ ሰባት አመቷ ሀናን ሙስጠፋ በመጀመሪያዎቹ አምስት ቀናት እናቷ በቫይረሱ መያዟን ስላላወቀች እናቷን ደስ እንድላት ብላ ለብቻዋ ተቀመጠች እንጂ ብዙም እንዳልተጨነቀች ትናገራለች። ውጤቱን ካወቀች በኋላ ግን መንፈሷ መረበሹን ትገልጻለች። በስነ ስርዓት ነው ያደረኩት ወይስ ዝም ብዬ ቪዲዮ የወሰድኩት አልመሰለኝም። አርብ ዕለት አርብ ዕለት ይሆናል ስትሪዛበት ቀን እኔም ጋኔ ነው በጣም የከበደኝ። ሁሉ ሰው እሷን መያዟን በጣም ገረመኝ። አለቀስኩና በቃ ማርያም ስላለኝ ሩሜ ውስጥ እሷን ዞር ብዬ በቃ መጸለይ ጀመር። በቃ ይሄን ይሄን ህመም አውጣልን ከሰውነታችን ከሀገራችን፣ ካለሙ አውጣልን። ከዛ በኋላ ሞር እንትን ሆ እኔ ምን ላርግላት እኔ ብቻ ነኝ ያለዋት እኔ በስሳሳ ካላረኩት እሷ ምን ትሆናለች? ያልኩ ፈነቅ ትምህርት ቤት ምናምን እየሰራው ነበረ ሪዘልቱ ከመምጣቱ በፊት ግን ከመጣ በኋላ በቃ ጭንቅላቴ መስራት አቆመ። ፎከስ ማድረግ አልቻልኩም። ኢሜይል አልኳቸው፣ አሁን እናቴ ያሟታል እና ስራውን መስራት የምችል አይመስለኝም፣ ትንሽ ሰዓት ስጡኝ ምናምን አልኳቸው። እግዚአብሔር ይመስገን ቲቸሮች እሺ፣ ችግር የለውም፣ የምትፈልጊውን ሰዓት ውሰጂ፣ እኛ አለን፣ ከፈለግሽ የሆነ ነገር ደውይልን ምናምን ብለው ኮምፒውተሬ ላይ ብሄድ በቃ ማስበው በቃ አሁን ምን ትሆናለች ገና ትሆናለች ወይ ሞር በቃ አሁን መጨቅጨቅ ጀመርኩ። አሁን መብላት አለብሽ፣ አሁን መጠጣት አለብሽ። በላይ በላይ መደወል እንዴት ነች አሁን ምናምን እደውልላት ነበር። ፌስ ታይም ጠዋት ጠዋት እደውልላት አለው የሆነ ነገር ከፈለገች ምን ትፈልጋለች ምናምን እላት ነበር። ካሳለች ሳይላምጣለች ምን ላምጣለች ግን አሁን ያኔ እየተሻላት እየተሻላት እየሄደ እኔም ልብ እያረፈ ሀናን በሚጨንቃት ጊዜ ሌላ ልክ እንደ እርሷ እናቷን እያስታመመች ከምትገኝ ኢትዮጵያዊ ጓደኛዋ ጋር እየተደዋወለች ሀሳብ ትለዋወጥ እንደነበር ገልጻልናለች። ለአንድ ቀን ያህል ራስ ምታት እንደነበራትና ትኩረቷ እናቷ ላይ ስለነበር ብዙም እንዳላሳሰባት ትናገራለች። አሁን እናቷ 14 ቀን ሞልቷት አፏን በመሸፈኛ ማስክ በማፈን ሳሎን ቤት መምጣት ጀምራለች። በዚህ ደግሞ እጅግ በጣም ተደስቻለሁ ብላናለች። ልክ እንደ ሰብለ ወንጌልና ሀናን ያሉ ብዙ ኢትዮጵያውያን ቤተሰቦች በኮሮና ቫይረስ መያዛቸውን ሰምተናል። የተወሰኑትንም ደግሞ አነጋግረናል። በዛ አካባቢ የሚገኙ የኢትዮጵያውያን ማህበረሰብ አባላት በተደራጀ ሁኔታ ኢትዮጵያውያኑን ለማገዝ ኮሚቴ አቋቁመው እየተንቀሳቀሱ መሆኑንም ሰምተናል። በትክክለኛ ቁጥር የዳበረ መረጃ ወደ እናንተ ለማድረስ ጥረት እያደረግን ነው። እንዳጠናቀቅን ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ቴዎድሮስያን ግርማን ለዝግጅቱ አመሰግናለሁ። ከኤርትራ ወጥተው ወደ ኢትዮጵያ የሚገቡ ስደተኞች ድንበር ላይ የሚመዘገቡበትን መስፈርት ኢትዮጵያ መቀየሯ በተለይ እድሜያቸው ለአቅመ አዳምና ለአቅመ ሔዋን ያልደረሱ ህጻናትን አደጋ ላይ የሚጥል ነው ሲል የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ዛሬ ባወጣው መግለጫ አስታወቀ። ድርጅቱ ስለ መስፈርቱ ምንነት ተጠይቆ ማብራሪያ አልሰጠም ባለፈው ሳምንት መጨረሻ ላይ የኢትዮጵያ መንግስት በሰሜን ትግራይ ሂሳት ውስጥ የሚገኘውንና ከ26 ሺህ በላይ ኤርትራውያን ስደተኞችን የያዘውን መጠለያ ጣቢያ ለመዝጋት መወሰኑንና ስደተኞችንም ወደ ሌሎች ጣቢያዎች እንደሚያዛውር አስታውቆ ነበር በተያያዘም አለምን እያስጨነቀ ያለው የኮሮና ቫይረስ ወረርሽኝ በኢትዮጵያ የስደተኞች መጠለያ ጣቢያዎች የሚገኙ ከ700 ሺህ በላይ ስደተኞችን ስጋት ላይ ጥለዋል ይህ አስመልክቶ ባልደረባችን በቅርቡ የተቀላቀለችን አዲስ ባልደረባችን ናት ስመኝሽ የቆየ ስመኝሽ እንኳን ደህና መጣሽ ሙሉ ዘገባዋን እንዲህ አሰራርታለች ስመኝሽን ለዘገባው አመሰግናለሁ አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው አሁን በቀጥታ ለሁለተኛው አጋማሽ የመጀመሪያ ወዳደረግ ነው ዝግጅት ነው። የኢትዮጵያ መንግስት ከኤርትራ ወጥተው ወደ ሀገር ውስጥ የሚገቡ ስደተኞችን ያመዘጋገብ ሂደት በድንገት መቀየሯ ኤርትራውያን ስደተኞችን በተለይ ደግሞ ለአቅም ያልደረሱ ሕጻናትን ለአደጋ የሚያጋልጥ ነው ሲል የአለም አቀፍ መብት ተሟጋች ድርጅት ሂዩማን ራይት ዎች ባወጣው መግለጫ ኮንኗል። በፈረንጆቹ አዲስ አመት መግቢያ ጥር ወር ጀምሮ የኢትዮጵያ መንግስት ኤርትራውያን ስደተኞች ወደ ሀገር ውስጥ ሲገቡ ይደረግ የነበረውን ያመዘጋገብ ሂደትና የመመዘኛ መስፈርት ግልጽ ባልሆነ መልኩ ቀይሯል። በዚህም ምክንያት ለአቅም ያልደረሱ ህጻናትን ጨምሮ የተወሰኑ ኤርትራዊ ስደተኞች አደጋ ላይ ወድቀዋል ሲሉ የሰብአዊ መብት ተሟጓቹ ድርጅት የአፍሪካ ቀንድ ዳይሬክተር ላቲሽያ ባደር ለቪኦኤ ገልጸዋል። No, there are a lot of questions around the sudden shift, and I think this is one of the problems we are seeing, is that there was very little transparency around the policy shifts. Um, very <laughs> <laughs> ዋናው ችግር ይሄ ለውጥ ሲደረግ ግልጽ ባልሆነ መልኩ መደረጉ እንዲሁም ስደተኞቹ ሲገቡ እርዳታ ከሚሰጧቸው ድርጅቶችም ሆነ ከኢትዮጵያ መንግስት ጋር በጥምረት ከሚሰራው የዓለም አቀፍ የስደተኞች ድርጅት ጋር ምንም አይነት የማማከር ስራ አለመሰራቱ ነው። ስለዚህ ውሳኔው ግራ መጋባትን ፈጥሯል። አገር ውስጥ ያሉና አዲስ የሚገቡ ስደተኞች በአሁኑ ሰዓት ምን ማድረግ እንዳለባቸውና እርዳታ እንዴት ማግኘት እንዳለባቸው ባለማወቃቸው ትልቅ ፍርሃት ፈጥሮባቸዋል። እንደ ሂዩማን ራይት መግለጫ ከዚህ ቀደም በነበረው አሰራር ኤርትራዊ ስደተኞች ወደ ኢትዮጵያ ሲገቡ ድንበር ላይ ምዝገባ ይደረግላቸውና ወደ አካባቢ ወዳሉት የስደተኛ ጣቢያዎች ይላኩ ነበር። ጥቂቶቹ ደግሞ ወደ ከተማ እንዲገቡ ይፈቀድላቸው ነበር። ላቲሽያ ድንገተኛ ለውጡ ግን የዓለም አቀፉን የስደተኛ አቀባበል ስምምነት የሚጥስ ነው ብለዋል። በግልጽ የምናሰምርበት ጉዳይ ይሄ ድንገተኛ ለውጥ ኤርትራውያንን በተለይ ደግሞ እድሜያቸውም ለአቅም ያልደረሱ ሕጻናትን ጥገኝነት የመጠየቅ መብትን የሚገድብ መሆኑን ነው። ይሄ ደግሞ ኢሰብአዊና ኢትዮጵያ ራሷ የፈረመችውን ዓለም አቀፍ ስምምነት የሚጥስ ነው። ኢትዮጵያ ከዩኤንኤችሲአር በዓመት ተገኘ የነበረው በጀትም በዘንድሮ ዓመት እጅጉን ቀንሷል። ጉዳዩን አስመልክቶ ያነጋገር ናቸው የዩኤንኤችሲአር ቃል አቀባይ ክሱት ገብረ እግዚአብሔር የካምፑን መዘጋት አስመልክቶ አስተያየት መስጠት እንደማይችሉ ገልጸው የኢትዮጵያ በጀት ለምን እንደቀነሰ ግን ነግረውናል። በጀት በተመለከተ ግን የዩኤንኤችሲአር መልካቸው ሙሉ በሙሉ ሊባል የሚችል

ተመሳሳይ ስለሆኑ ይከፋፈላ ማሄዳቸው አቅማቸውን ይከፋፈላል እና በአገኘነው መሰረት ነው በተገኘ መሰረት ነው የንሲያር መድበው ስለዚህ እጥረት አለ። በተያያዘ ዜና የኮሮና ቫይረስ ወደ ሀገር ውስጥ መግባትን ተከትሎ በኢትዮጵያ ተጠልለው የሚገኙ ወደ ስምንት መቶ ሺህ የሚጠጉ ስደተኞች ለአደጋ ተጋልጠዋል። ይህን ተከትሎ ዩኤንኤችሲአር ከመንግስት ጋር በመተባበር ስደተኞች ራሳቸውን እንዲጠብቁ ግንዛቤ የማስጨበጥና ንጽህናቸውን እንዲጠብቁ የሚያስችሉ ስራዎች እየተሰራ ቢሆንም ገና ብዙ የሚቀር ነገር እንዳለ ያስረዳሉ። እንግዲህ የስደተኛ ካምፖች ነው፣ እያንዳንዳቸው የሄልዝ ሴንተር ወይም የጤና ጣቢያ አለ። እነዚህ ግን መሰረታዊ የጤና አገልግሎት የሚሰጡ ናቸው እንጂ እንደዚህ ሶፍስቲክ የሆነ በተለይ እንደዚህ አይነት ኤመርጀንሲ የሚመጣበት ጊዜ በሙሉ አቅም መከላከል የሚያስችል አቅም ያላቸው አይደሉም። በማምፓወር ጭምር ቢሆን በደንብ የተደራጀው አይደሉም ለእንደዚህ አይነት ሁኔታ። ስለዚህ እሱ አንድ አንድ ችግር ሆነው እዛ የሚሰሩ ሰራተኞችን፣ የጤና ባለሙያዎችን የግል ደህንነታችን የሚጠብቁበት የፒፒ የሚባሉት እጥረቶችን አሉብን። ጊዜ የማይሰጥ ነገር ስለሆነ በተቻለ መጠን እዚ ሎካል የተገኙት ነገር የተወሰኑት የመግዛት ጥረት እየዘዘ ያለው ነገር ግን በእንደዚህ በትንሹ በጥቂቱ የሚበቃ ስላልሆነ ለእያንዳንዱ አትሊስት አትሊስት እያንዳንዱ ከጤና ስራ ጋር የተያያዘ ስራ የሚሰራ ትክክል እንዲኖረው እና ህል ሴንተሮችን በተሻለ መጠን ደራጁ መደረግ አለበት። እሱ አንድ አንድ ችግር ነው። እነዚህንና ተያያዥ ጉዳዮችን እንዲያብራሩልን የደወልንላቸው የስደተኛና የስደት ተመላሾች ኤጀንሲ የህዝብ ግንኙነት ኃላፊ በጉዳዩ ላይ ማውራት አልችልም ሲሉ ምላሽ ሰጥተውናል። ምክትል ዳይሬክተሩን እየዋወቀን በስልክ ለማግኘት ያደረግነው ጥረትም አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ። አሁን በቀጥታ ለሁለተኛው አጋማሽ የመጀመሪያ ወዳደረግነው ዝግጅት ነው መወስዳችሁ። በምስራቅ አማራ ክልል የሚገኙ ዩኒቨርሲቲዎች የኮሮና ቫይረስን ወረርሽኝ ለመከላከል የተለያዩ ምርቶችን በማምረትና በማከፋፈል ላይ ይገኛሉ ይለናል ከስፍራ ያናቀረው ዘጋቢያችን መስፍን አራጌ ዩኒቨርሲቲዎቹ እንደ እጅ ንጽህና መጠበቂያ ፈሳሽ ምርቶችን የመሳሰሉ በማምረት ላይ ቢሆንም ከፍ መጠንና ፍጥነት ግን እየሰሩ አለመሆናቸውን መናገራቸውን ጠቅሷል። ኢትዮጵያ ውስጥ የኮሮና ቫይረስ መከሰቱ ይፋ በተደረገበት ሰሞን መድኃኒት ቤቶች፣ የመዋቢያ ቁሳቁስ መሸጫ ሱቆችና የሸቀጣሸቀጥ መደብሮች በሰው ተጠለቅ ልቀው ማየት እንግዳ አልነበረም ይለናል መስፍን። የሁሉም ጥያቄ ደግሞ አንድ አይነት ነው፣ ሳኒታይዘር ወይም የእጅ ንጽህና መጠበቂያ ፈሳሽ። ድርጅቶቹ በአቅርቦት እጥረት የሚቀርብላቸውን ጥያቄ መመለስ ተቸግረው በርካቶችንም አሰናብተዋል ይለናል መስፍን አራጌ። ኢትዮጵያ ውስጥ የኮሮና ቫይረስ መከሰቱ ይፋ በሆነበት ሰሞን መድኃኒት ቤቶች፣ መዋቢያ ቁሳቁስ መሸጫ ሱቆችና ሱፐር ማርኬቶች በሰው ተጥለቅልቀው ማየት እንግዳ አልነበረም። የሁሉም ጥያቄ ደግሞ አንድ አይነት ሳኒታይዘር ወይም የእጅ ንጽህና መጠበቂያ ፈሳሽ። ድርጅቶቹ በአቅርቦት እጥረት የጠያቂያቸውን ጥያቄ መመለስ ተቸግረው በርካቶችን አሰናብተዋል። ዛሬ ዛሬ እጥረቱ በመጠኑም ቢሆን የተቃለለ ይመስላል። ለዚህ ደግሞ የከፍተኛ ትምህርት ተቋማት ውለታ በሰፊው ይነገርለታል። ከደብረ ብርሃን እስከ ወሎ ከወሎ እስከ ወልዲያ የሚገኙ ዩኒቨርሲቲዎች ከፍተኛ በጀት አውጥተው የንጽህና መጠበቂያ ምርቶችን በመግዛት ለህዝቡ አከፋፍለዋል። ንድፈ ሀሳባዊውን ቀመር ወደ ተግባር በመቀየር ከገበያ የሚገዛውን በራሳቸው ቤተሙከራ ማምረት ጀምረዋል። የደብረ ብርሃን የወሎና የወልዲያ ዩኒቨርሲቲዎች እስካሁን ከ1700 የሚበልጡ ሳኒታይዘሮችን አምርተው ለህዝቡ በነጻ እንዲደርስ አድርገዋል። በደብረ ብርሃን ዩኒቨርሲቲ የጥናትና ምርምር የማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዝ አፈራ ወደ 1300 ሊትር የሚሆን ሳኒታይዘር አንድ ሺ ሊትሩን ሳኒታይዘር ሰሜን ሸዋ ዞን ላይ በሚገኙ ሀያ ሰባት የጤና ተቋማት አሰራጭተናል። ለአረጋውያን በተለያዩ አካባቢ ተፈናቅለው ለሚኖሩ በተለያዩ ድርጅቶች ተደራሽ አድርገናል። ሁለተኛውን ሲዝን በማምረት ላይ እንገኛለን። በሂደት ላይ ነን። እያሸግንን ነው። እንደገና እያመረትን ነው። ከዚህ በተጨማሪ አንኮበር እጽዋት መድኃኒት ቅመማ ፕሮጀክትም የመጸዳጃ ቤት ፈሳሽ ሳሙናን ጨምሮ የንጽህና መጠበቂያ ምርቶችን በማምረት የመከላከል ተግባሩን ተቀላቅሏል። የአንኮበር የእጽዋት መድኃኒት ቅመማ ፕሮጀክት አንደኛው ስራው የንጽህና መጠበቂያ ሳሙናዎችን ማዘጋጀት ነው። ለምሳሌ የእጅ መታጠቢያ ሳሙና ይሰራል። የመጸዳጃ ቤት ሳሙናዎችንም ያመርታል እና አሁን ይሄ ችግር በተከሰተ ጊዜ ከሳኒታይዘሩ ጎን ለጎን በተለይ ሆስፒታሎች ንጹህ መሆን ስላለባቸው መጸዳጃ ቤቶች የሚታጠቡበት መጸዳጃ ቤት ሳሙና አሰራጭተናል። በተመሳሳይ ሁኔታ በወሎ ዩኒቨርሲቲም ተመሳሳይ የንጽህና መጠበቂያ ፈሳሽ እየተመረተ ይገኛል። ዩኒቨርሲቲው ቫይረሱ ሀገር ውስጥ መግባቱ እንደተረጋገጠ ለተማሪዎች የቤተ ሙከራ አገልግሎት ገዝቶት የነበረውን አልኮል ለእጅ ንጽህና መጠበቂያ ምርት አውሎታል። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ የፋርማሲ ትምህርት ክፍል ኃላፊው ካሳውን ቦጋለ እንደሚሉት ግሊስሮንና ሃይድሮጂን ፐሮክሳይድን ከአልኮሉ ጋር በመጠቀም ያመረቱትን ምርት አከፋፍለዋል። በዚህም እስከ ስድስት ሺህ ሰዎች ተጠቃሚ ሆነዋል። በተለይ ፍሮንት ላይ ላሉ ሲቪል ኢንቮልቭ እያደረጉ ላሉ ሰዎች፣ ግንባር ቀደም የጤና ባለሙያዎች፣ አዎ ለእነሱ በተወሰነ መንገድ ማድረስ ችለናል። በተጨማሪ ደግሞ ዩኒቨርሲቲው የለያቸው የጎዳና ተዳዳሪዎች ነበሩ። እነሱም እዛው ባሉበት ቦታ ሄደን አድርሰናል። ዩኒቨርሲቲው ለሁለተኛ ጊዜ ምርት ለማምረት የሚያስችለው ዝግጅት ላይ እንደሆነም ታውቋል። ዛሬ ላይ ስምንት ሺ ሊትር የሚሆን አልኮል ስኳር ኮርፖሬሽን ተገኝቶ እየመጣ ነው ያለውና ይሄ ስምንት ሺ ሊትር ከገባልን ደግሞ በብዛት ማምረት ስለምንችል በአጭር ጊዜ ውስጥ ያው የሚፈለገውን ነገር ማቅረብ እንችላለን። በወልዲያ ዩኒቨርሲቲ ደግሞ ተማሪዎችን ያካተተ የእውቀት ሽግግር የተደረገበት የእጅ ንጽህና መጠበቂያ ምርት ተመርቷል። ኗሪነታቸው በወልዲያ አካባቢ የሆኑ ተማሪዎችን ጨምሮ የጤና መምህራኖችና ኬሚስቶች ያመረቱ ትምህርት ከአራት ሺህ ለሚልቁ ተጠቃሚዎች ተከፋፍሏል። እንደ ዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ዶክተር ሱልጣን መሐመድ መግለጫ ለሰሜን ወሎ ዞን፣ ለዋግምራ ዞን ተጋላጭ ለሆኑ ለምሳሌ ለማረሚያ ቤት፣ ለፌዴራል ፖሊሶች፣ ለግንቢ ጥበቃዎች፣ ለልዩ ኃይል፣ ለሆስፒታሎች፣ ለዞን ጤና መምሪያ ተጋላጭ ናቸው ብለን ለያሰብ ናቸው ማህበረሰቦች አከፋፍለናል። ባለፈው ሳምንት ዩኒቨርሲቲው ካመረታቸው ምርቶች በተጨማሪ ከ2ሺ ሊትር በላይ ፈሳሽ ሳሙናዎችን ለወልዲያ ከተማ ለሰሜን ወሎና ለዋግምራ ዞን ጤና መምሪያዎች አከፋፍሏል። ከተቋማቱ የተገኙ መረጃ እንደሚያመለክተው ለሁለተኛ ጊዜ ምርቶችን ለማምረት በዝግጅት ላይ ናቸው። ይሁን እንጂ ማምረት በሚገባን አቅምና ልክ እያመረተን አይደለም የሚል ቅሬታ ያቀርባሉ። ማነቆ የሆነባቸውን የግብአት እጥረት በመንቀስ አልኮሉን ሃይድሮክሳይዱን እንገዛለን፣ ትሪን እንገዛለን፣ ማሸጊያ ማቴሪያሎችን እንገዛለን እና እነሱ ሁሉ የሚገዙ ስለሆነ እንዲህ በቀን ተምነን የምንሰራው አይደለም። በቀን እስከ ሁለት ሺ እናመርጣለን። ችግሩ ምንድን ነው? አልኮልን መንግስት አስፈቅደህ ነው፣ ቦትሎችን ለማገኘት ራሱ አስራ አምስት ቀን አስር ቀን ወረፋ ይዘህ ነው። አልኮል እጥረቱ ነው እንጂ አልኮል ቢኖር በአጭር ጊዜ ውስጥ ማምረት ይቻላል። እንደ ደብረ ብርሃን ዩኒቨርሲቲ የመሳሰሉት የግብአት እጥረቱን ለመቅረፍ በአካባቢያቸው የሚገኙ ኢንዱስትሪዎችን ለመጠቀም ጥረት በማድረግ ላይ ናቸው። ሳኒታይዘር ምርቱ በደብሊው ኤች ኦ ስታንዳርድ መሰራት አለበት። ይህንን ለማድረግ ደግሞ ስድስት ፐርሰንት እና ከዛም በላይ አልኮል እያሰልታል። እንደሚታወቀው ደብረ ብርሃንና ዙሪያ የተለያዩ ኢንዱስትሪዎች፣ ፋብሪካዎች አሉ። ለምሳሌ የዳሽን ቢራን በጊዜው ወደዚህ ስራ ከመግባታችን በፊት እንደ በርሜል ዲስትል ዶተር የመሳሰሉትን ነገር ስጡን ስንላቸው ጎዳው ነው ነው የሰጡን። ሸኖ ላይ ቪቪ የሚባል ያረቄ ፋብሪካ አለ። እዛ ሄደን ዘጠና ስድስት ፐርሰንት አልኮል መጀመሪያ በግዥ ተሰጠን አንድ ሺ ሊትር። ከዛ በኋላ ግን ሁለት ሺ ሊትር አልኮል በነጻ ሰጥተውናል። ዶክተር አልማዝ እንደሚሉት በሀገር የመጣውን ችግር በጋራ ለመፍታት ህዝባዊ ኃላፊነታቸውን ለመወጣት በጎ ፈቃደኞች የመኖራቸውን ያህል በዞኑ የሚገኙ አንዳንድ ኢንዱስትሪዎች ግን የተባባሪነት መንፈስ እንደማይታይባቸው አመልክተዋል። በዚህ የህዝብና የመንግስት የባለ ሀብትና የምሁራን ጥምረት አንገብጋቢ በሆነበት ወቅት ተባባሪ የማይሆኑ አካላት ተጠያቂ የሚሆኑበት አሰራር መዘርጋት እንዳለበት ያሳስባሉ። የኮሮና ቫይረስ በይፋ መከሰቱ ከተረጋገጠ በኋላ ኢትዮጵያ ውስጥ የሚገኙ ከፍተኛ የትምህርት ተቋማትና ኢንዱስትሪዎች የንጽህና መጠበቂያ ፈሳሽ እንዲሁም የአፍና አፍንጫ መሸፈኛ ማስክ በማምረት ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍና አድራጊል ዘገባው አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍም 943ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። አሁን ወደ ተከታዩ ቅንብር እናልፋለን። ተከታዩም ወዲህ ወደ ዋሽንግተን ዲሲ መልሰናል የኮሮና ቫይረስን ስርጭትና ዝማሚያ መረዳት። ከፍተኛ የሆነ የመረጃ ግብአት እንደሚያስፈልግ ባለሙያዎች ይናገራሉ። ኢትዮጵያ ይህንን ወረርሽኝ ለመግታት የምታደርገውን ርብርብ ለማገዝ ያቀዱ በጎ ፈቃደኛ ወጣቶች ስማሩበት ቴክኖሎጂ ተኮር ስራ መሰረት አድርገው እየተረባረቡ ነው ይለናል ሀብታሙ ስዩም በተከታዩ ዝግጅቱ። ከነኝህም መካከል አንዱ በሶስት ቀናት ውስጥ ብቻ ከ300 በላይ መሰል በጎ ፈቃደኞችን አስተባብረው የበይነ መረብ ላይ መረጃ ስርዓት ለመስራት እየጣረ የሚገኘው ሚካኤል እንዳለ አንዱ ነው። ሀብታሙ ስዩም ከሚካኤል ጋር አጭር ቆይታ አድርጓል። መኖሪያቸውን በዋሽንግተን ዲሲና አካባቢው ያደረጉ የንግድ ቤቶች በኮቪድ-19 ምክንያት ቀላል ለማይባል ምጣኔ ሀብታዊ ፈተና እንደተዳረጉ የኢትዮ አሜሪካ ንግድ ምክር ቤት አመራሮች ከአሜሪካ ድምፅ ጋር በነበራቸው ውይይት አውስተዋል። የንግድ ማህበረሰቡ ከዚህ ጊዜ በፍጥነት እንዲያገግምና አስፈላጊውን ትምህርት እንዲቀስም እርምጃዎች እየተወሰዱ መሆናቸውንም የንግድ ምክር ቤቱ አመራሮች ጠቁመዋል። በሳምንቱ መገባደጃ ላይ በተካሄደው ውይይት ላይ የትውልደ ኢትዮጵያውያን የንግድ ማህበረሰብ እየተጋፈጣቸው ያሉ ችግሮችን የኢትዮ አሜሪካ ንግድ ምክር ቤት ጊዜያዊ አመራር ፕሬዚዳንት አቶ አወቀ ስምወርቅ እንዲህ ያካፍለውናል። የኢትዮጵያውያን የንግድ ማህበረሰብ በተለይ ደግሞ በዚህ እኛ ባለንበት በዲሲ፣ በቨርጂኒያ እና በሜሪላንድ በርካታ የንግድ ተቋማት ሲዘጉ እንመለከታለን። መዘጋትን ብቻ ሳይሆን ደግሞ የነበሯቸውን ሰራተኞች ደሞዝ መክፈል ስለሚቸገሩ የቀነሱበት ሁኔታ ይታያል። በጥቂቱ የሚሰሩም ቢኖሩም እነሱ በሙሉ አቅማቸው እየሰሩ አይደለም። በጣም በተዳከመ ሁኔታ ነው ስራቸውን እያከናወኑ ያሉት። ከዚሁ ጋር አብሮ በእነዚህ ተቋማት ውስጥ ይሰሩ የነበሩ በአብዛኛው ኢትዮጵያውያን እህትና ወንድሞቻችን ናቸው። ስለዚህ የንግድ ቤቶቹ በተዘጉ ቁጥር የእነሱም ስራ ችግር ላይ እየወደቀ ያለበት ሁኔታ ነው ያለው። በርካታ ወንድምናቶቻችንም ስራ ፈተው በቤት ለመቀመጥ ተገደው ያለበት ሁኔታ ነው ያለው። ይሄ ችግር እንግዲህ በአሜሪካም ከፍተኛ የኢኮኖሚ ችግር በሀገሪቱ ላይ በመላው እየፈጠረ እንዳለ እንገነዘባለን። የምክር ቤቱ ጊዜያዊ አመራር ግምጃ ቤት ኃላፊ የሆኑት ወይዘሮ ሰላማዊቱ ወልደ ጊዮርጊስም በበኩላቸው በግል የንግድ እንቅስቃሴያቸው ላይ የገጠሟቸውን ችግሮች እንደ አብነት በመጥቀስ ሰሞነኛውን ጫና አውስተዋል። ያው አቶ አወቀ እንደገለጸው አብዛኛው የንግዱ ማህበረሰብ በዚህ ኮቪድ 19 ቫይረስ ተጠቅቷል። ንግዱ ሲጎዳ ማለት ያው ግለሰብ ሰራተኞችን በዛው ስር ተቃተው ነው። እንግዲህ ለምሳሌ እኔ በሁለት ሬስቶራንቶች በሲልቨር ስፕሪንግ ያሉ ሸገር ስፕሪንግ ካፌ እና ፓልሴርስ ላውንጅ የሚባል አለኝ። እነሱ ሙሉ በሙሉ ተዘግተዋል። በውስጡ ከአምስት በላይ የሆኑ ሰራተኞችን ያካተተ ነው። እንግዲህ ስራው ሲዘጋ እነዚህ ሰራተኞች በሙሉ ስራ አልባ ሆነዋል፣ እና የቤት ኪራይ የሚከፈላለ ሌሎች ወጪዎች አሉ። ከሰራተኞች ውጭ ብዙ ወጪዎች፣ ኢንሹራንስን የተመለከተ ማለት ነው። እና የኮቪድ ናይንቲን ንግዱን ተቋም በኃይለኛው የጎዳና ህብረተሰቡን ለመጥፎ ቀውስ ውስጥ የዳረገ በሽታ ነው። በዚህ ውይይት ላይ ካቀረብናቸው ጥያቄዎች አንዱ የንግድ ምክር ቤቱ የንግድ ማህበረሰብ ከሰሞነኛው ሁኔታ በቶሎ እንዲያገግም ምን አይነት እርምጃዎችን እየወሰደ ነው የሚል ነው። እዚህ የኛ በምንኖርበት ሲልቨር ስፕሪንግ ሜሪላንድ ውስጥ የኛ ጽህፈት ቤት ያለው ዋናው መስሪያ ቤታችን እዛ ስለሆነ የሞንትጎመሪ ካውንቲ ባለስልጣናት ጋር በመነጋገር የኛ ቢዝነሶች ማለትም ኢትዮጵያውያን የንግድ ተቋማት ምን ሊጠቀሙ ይችላሉ? መንግስት ካወጣቸው የእርዳታ ፕሮግራሞች ምን ሊያገኙ ይችላሉ? ብድርንም በተመለከተ በባንኮች በስሞል ቢዝነስ አድሚኒስትሬሽን የሚሰጡ ለተለያዩ የንግድ ተቋማት የተዘጋጁ የብድርና የገንዘብ ድጎማ መርሃ ግብሮች አሉ። እነሱን እንዴት የኛ አባላት ሊጠቀሙ ይችላሉ በሚለው እየተመካከርን እየተወያየን ከካውንቲው ባለስልጣናት ጋር እየሰራን እንገኛለን። በዚሁ አጋጣሚ የሞንጎምሪ ካውንቲን የመንግስት አካላት ለማመስገን እንፈልጋለን። ምክንያቱም ምን እንርዳችሁ ብለን እኛ ስንጠይቃቸው፣ የእናንተ አባላት የሆኑ የንግድ ተቋማት በሚሰጡት የእርዳታ ፕሮግራሞች ላይ ተሳታፊ እንዲሆኑ እንፈልጋለን። ስለዚህ ማመልከቻውንም ወደ አማርኛ መተርጎምም ጨምሮ ሊያግዛችሁ ከቻለ ለንግድ ማዕከላቱ ቀላል እንዲሆንላቸው የሚያስፈልገውን ክራይቴሪያ በደንብ እንዲረዱት የማመልከቻውን ቅጽ ወደ አማርኛ ተርጉመው ሁሉ ዌብሳይታቸው ላይ እንዲቀመጥ አድርገው ከኛ ጋር ስንሰራ ቆይተናል። እንዲህ ያለው ፈታኝ ጊዜ ለንግዱ ማህበረሰብ የሰጠውን የቤት ስራ የዘረዘሩት ወይዘሮ ሰላማዊት በበኩላቸው ከሰሞነኛው ሁኔታ የንግዱ ማህበረሰብ ሊማርባቸው የሚገቡ እውነታዎች አሉ ብለዋል። አብዛኞቻችን ይሄ ነገር ይመጣል ብለን ብዙ ወደፊት የምናስበው ለነገ ብለን የምናቆየው ነገር ልጆቻችን ይጠቅማል እኛ ባኖር የሚጠቅማቸው ነገር አለ ብለን የምናዘጋጅላቸው ነገር የለም። አብዛኛው በንግድ ውስጥ ያለነው ኢንሹራንስ ስንከፍል ኢንሹራንስ የምንከፍለው ገንዘቡን የምንከፍለው ዋጋ ለመቀነስ ብለን ብዙ የምናወጣቸው ጥቅማ ጥቅሞች ይኖራሉ እና ያንን ጥቅም ምንድን ነው አሁን ባይመጣ ወደፊት ሊደርስ የሚችል ነገር ሊሆን ይችላል እና በዚህ በሆኖ በደረሰው በኮቪድ ናይንቲን ምክንያት ብዙ ነገሮች ያጣናቸው ነገሮች ሊኖሩ ይችላሉ። ምክንያቱም አሁን ለምሳሌ ኢንሹራንስ ስንገዛ፣ ኢንሹራንስ በቢዝነስ ውስጥ ምን ምን ያካትታል ለምንድን ነው የሚሆነው ብለን እኛ የምንከፍለውን ብቻ ሳይሆን የሚጠቅመንን ነገር ማየት መቻል አለብን ይመስለኛል። አሁን ለምሳሌ ቻምበሩ የሚያዘጋጃቸው ወርክሾፖች አሉ። አካውንታንቶች፣ የኢንሹራንስ ባለሙያዎችን የምናደርግባቸው ወርክሾፕ ሲኖር በዛ ላይ የሚናገሩት ነገር አለ እና ያንን ለእኔ ይጠቅመናል ብለን ማሰብ መቻል አለብን ምክንያቱም በዚህ በአሁን ስንጎዳ ኢንሹራንስ የኪሳራ ኢንሹራንስ ብንገባ ኪሳራችን በዛ ኢንሹራንስ ሊሸፈን ይችል ነበረ። አድማጮች ከኢትዮ አሜሪካ የንግድ ምክር ቤት ጊዜያዊ አመራሮች ጋር እዚ ሬድዮ ድምፂ አሜሪካ እዩ ሬድዮ ድምፂ ኣሜሪካ ብ22 ብ25 ብ31 ሜትር